መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሃውስ የተባለ ድርጅት የዓለማት የኢንተርኔት ነጻነት ደረጃን በጠቆመበት ሪፖርቱ ኢትዮጵያን ከዋነኞቹ የኢንተርኔት አፋኝ ሀገራት ተርታ አስቀምጧል። አጠቃላይ የአገሪቱ የኢንተርኔት አቅርቦት ከ2.9 በመቶ ያልዘለለ ቢሆንም ነፃነትን በመገደብ ግን ከአምስቱ ጸረ የኢንተርኔት ነጻነት ሀገራት መካከል አንዷ ናት ብሏል። ብቸኛው የሀገሪቱ የቴሌኮም አገልግሎት አቅራቢ የሆነው ኢትዮ ቴሌኮም ድረገጾችን እየመረጠ እንደሚያፍንም በጥናት የደርሼበታለሁ ብሏል ፍሪደም ሃውስ። የኢንተርኔት አፈናው በሶስት መንገድ እንደሆነም የድርጅቱ የአፍሪካ ሀገራት የኢንተርኔት ነጻነት አጥኚዎች ቡድን መሪ የነበሩት ወይዘሪት ማያ ትሮንግ ይገልጻሉ። አቅርቦቱን ማግኘት አለመቻል፣ ይዘቶችን መገደብ፣ የተጠቃሚዎችን መብት መጣስ በሚሉት ሶስት ረድፎች ነው ያጠና ነው። በእነዚህ ሶስቱ ረድፎች ኢትዮጵያ የኢንተርኔት ነፃነትን እንደምትገድብ አይተናል በጥናታችን። እንደ ፍሪደም ሃውስ ከሆነ በይዘት ደረጃ ተገምግመው ኢትዮጵያ ውስጥ የሚታፈኑት የድረገጾች ቁጥር ከአንድ መቶ ዘለዋል። አፈናው በተለይ የሚያተኩረው ደግሞ መንግስትን የሚተችና የተቃዋሚ ድርጅቶችን እይታ በሚያንጸባርቁ ድረገጾች ላይ ነው። መንግስት ይዘቶችን ይገድባል። በርካታ ድረገጾች በተለይም የተቃዋሚዎች ድረገጾች፣ ብሎጎች፣ ነፃ የሆኑ የመገናኛ ብዙኃን ድረገጾች በሀገሪቷ ይታፈናሉ። ሰዎች ኢትዮጵያ ውስጥ ማግኘት የሚችሉትና የማይችሉት ድረገጽ በፖለቲካና ማህበራዊ ጉዳዮች ይዘቱ ተገምግሞ ይታፈናል። የቀድሞ አዲስ ነገር ጋዜጣ አዘጋጅ የነበረው የነበረውና በአሁኑ ሰዓት የዲጂታል ሴኩሪቲ አክቲቪስት የሆነው ጋዜጠኛ ዘሪውን ተስፋይ እንደሚለው ሪፖርቱ በኢትዮጵያ ከጊዜ ወደ ጊዜ የኢንተርኔት አፈና መባባሱን ያስገነዘበ ነው። አፈናው የበለጠ በቀጠለበት ሁኔታ በርካቶች ዌብሳይቶች አክሰሰብል እንዳይሆኑ የተደረገበት እንደዚሁም ሁለት ሳምንታት እንኳ ያልሞላቸው ዌብሳይቶች ለምሳሌ ወደ አማርኛ አሁን በቅርብ ለውጠው ነው የነበረው የዲጂታል ሴኩሪቲ ላይ የሚሰራ ማቴሪያል አሁን ከሁለት ሳምንት በፊት ማለት ነው መዘጋቱ ሜይቢ እነዚህ እነዚህ ሪፖርቶች ማጠናከሩ ይህን ሪፖርት የተለየ ያደርገዋል። ግን በአጠቃላይ ስትመለከተው ባለፉት ዓመታት ላይ ያለውን የኢንተርኔት የአፈና እንቅስቃሴ ምንም ለውጥ ሳያሳይ ይበልጡንም የተከፋ ደረጃ እየደረሰ መሆኑን አይ ቲንክ ያሳየ ሪፖርት ይመስለኛል። ጋዜጠኛ ዘሬውን እንደሚለው የኢትዮጵያ መንግስት ለኢንፎርሜሽን ኔትወርክ ደህንነት ኤጀንሲ በምህጻሩ ኢንሳ፣ መጠነ ሰፊ ሀብት ለአፈና ተግባር እያዋለ ይገኛል። የኢትዮጵያ መንግስት በጣም ታትሮ ከፍተኛ ገንዘብ ኢንቨስት በማድረግ ተማሪዎችን ወደ ውጭ በመላክ በማስተማር ፓርቲ አባላት እንዲሆኑ በማስገደድ እና ኢንሳ በተባለው መስሪያ ቤት ውስጥ በመክተት ያ መስሪያ ቤት እንዲጠናከርና ይሄን አፈና እንዲያደርጉ በማድረግ ባለፉት ዓመታት ውስጥ ጠንካራ ስራ ነው የተሰራው። ብዙ ጊዜ ይህንን ጉዳይ ሰዎች እንደ ቀላል ነው የሚያወሩት። ለአፈና ነው ያ መስሪያ ቤት እንግዲህ የተቋቋመው። የሚገርም ነገር ለእሱ የሚወጣው ኢንቨስትመንት ወደ ቴሌኮሙኒኬሽን ኢንቨስትመንት ቢወጣ አገሪቷ አሁን ካላት የኢንተርኔት ፔኔትሬሽን ሬት ምናልባትም በጥፍ በላይ ባደገ ነበረ። የፍሪደም ሀውስ አስራ 2015 የኢንተርኔት ነጻነት የአፍሪካ ሀገራት አጥኚዎችን የመሩት ወይዘሪት ማያ እንደሚሉት ከሰሃራ በታች ካሉት 16 ጥናቱ ያካተታቸው ሀገራት መካከል አብዛኞቹ ባለፉት ስድስት ዓመታት ውስጥ መሻሻሎችን አምጥተዋል ኢትዮጵያ ግን መሻሻል አልታየባትም ብለዋል። በአጠቃላይ በሌሎች ከሰሃራ በታች ባሉ ሀገራት መሻሻሎች አሉ ቢያንስ በአቅርቦት ረገድ ወደ ኢትዮጵያ ስንመጣ ግን መሻሻሎችን አላየንም። ምክንያቱ ደግሞ በሀገሪቱ የቴሌኮም አገልግሎት የሚያቀርበው የኢትዮ ቴሌኮም የኢንተርኔት ቁጥጥርን እንዲያጠናክር መንግስት ስላደረገ ነው። በፍሪደም ሃውስ ጥናት መሰረት ከአፍሪካ የኢንተርኔት ነፃነት የተንሰራፋው በኬንያና በደቡብ አፍሪካ ነው። ለዶች ቬሌ ለተጠናቀረው ዘገባ ናትናኤል ወልዴነኝ ከዋሽንግተን ዲሲ